የደቡብ አፍሪካው ህገ መንግስታዊ ፍርድ ቤት ፕሬዚደንቱ ጄኮብ ዙማ የግል የመኖሪያ ቤታቸውን ለማደስ ያለ አግባብ ተጠቅሞበታል ካለው የመንግስት ገንዘብ ውስጥ ወደ አስራ ስድስት ሚሊዮን ዶላር የሚሆነውን እንዲመልሱ አዟል። ብይኑ ዛሬ ሐሙስ ይፋ የሆነው ባለስልጣናት ፕሬዚደንት ዙማን በሌላ በተጠረጠሩበት ወንጀል እየመረመሩ ፍንጭ ባገኙበት ወቅት ነው። ከጆሃንስበርግ ያገኘነውን የቱሶ ኩማሎን ዘገባ አዲሱ አበበ ያቀርባል። የዛሬውን የህገ መንግስታዊ ፍርድ ቤት ችሎት የመሩት ዋናው ዳኛ ሞጎኤንግ ሞጎኤንግ ፕሬዚዳንት ጄኮብ ዙማ ያለ አግባብ ያጠፉትን ገንዘብ እንዲከፍሉ አቃቢ ህግ ሲጠይቃቸው ባለመተባበራቸው ሕገ መንግስቱን ተላልፈዋል ሲሉ ተደምጠዋል። ዳኛ ሞጎኤንግ አክለውም ፕሬዚዳንት ዙማ እምቢ አሉ እንጂ መኖሪያ ቤታቸውን ሲያሳድሱ ያወጡት ከፊል ገንዘብ ለደህንነታቸው ጥበቃ ሊወጣ ይገባል ተብሎ ከሚታሰበው ወይም ከሚፈቀደው በላይ የወሰዱትን እንዲከፍሉ ነበር የተጠየቁት ብለዋል። አቃቤ ሕጓ እንደ አውሮፓውያን ዘመን አቆጣጠር ባለፈው ዓመት መጋቢት 19 2014 ላቀረቡት የመፍትሄ ሐሳብ ፕሬዚደንቱ ያለመተባበራቸው በሕገ መንግሥቱ አንቀጽ ስምንት ለመሠረት ሕጋዊ አይደለም። ፕሬዚዳንቱ እንዲመልሱ የተጠየቁትን ገንዘብ በስልሳ ቀናት ውስጥ መክፈል እንዳለባቸው የአገሪቱ የብሔራዊ ገንዘብ ሚኒስቴር መወሰኑም ታውቋል። እናም ዳኛ ሞጎዊንግ እንደገለጡት ፍርድ ቤቱ የገንዘብ ሚኒስቴርን ውሳኔ እንዳገኘ ፕሬዚደንት ዙማ ዕዳቸውን በቶሎ መክፈል ይኖርባቸዋል። የዲሞክራቲክ ኅብረት ፓርቲና የኢኮኖሚ ነጻነት ፓርቲዎች ፕሬዚዳንት ዙማ ሕገ መንግሥቱን በመተላለፋቸው ያለ መከሰስ መብታቸው ተገፎ መከሰስ እንዲችሉ ማለትም ፍርድ ቤት እንዲቀርቡ ይፈልጋሉ። ፕሬዚዳንት ዙማም ሆኑ ፓርቲያቸው ኤንሲ የፍርድ ቤቱን ውሳኔ እንደተቀበሉና እንደተስማሙበት የሚያመለክት መግለጫም አውጥተዋል። ይህ የፍርድ ቤት ውሳኔ ቀድሞውንም ችግር ውስጥ የነበሩትን የፕሬዚዳንት ዙማን በርካታ ቅሌቶች ይልቁንም ልጃቸው ያለ አግባብ በወገንተኛነት ለሚኒስትር ማዕረግ ባበቋቸው ሰዎች ምክንያት የፈጸሙት ሙስና እየተጋለጠ የሕዝብ መነጋገሪያም እየሆነ እንደሆነ ታውቋል።